Ja, ja, ja, ja, ja, ja, ja, ja. I remember when, I remember, I remember when I lost my Sí. የተሰኘው በናርልስ ባርክሊ ዜማን የመሽ ፕሮግራማችንን የጀመር ነው። ሰላም ሰላም ሰላም ጤና ይስጥልኝ የተከበራቸው የሙዚቃ ቃር አድማጮች እንደምንሰነበታችሁ እንደምናመሻችሁ፣ ለሳምንት የክብር ሰላምታ ከስቱዲዮ 14 ከአንገቴ ጎንበስ ብያለሁ። እንዴትስ ሰነበታችሁ? ክረምት ውስጥ እንዴት ይዟቸዋል? እዚህ እኛ ጋር በጋው ሊገባደድ እየተቃረበ ነው። ሞቃቱን አየር ተሰናብትን ትንሽ ቀዝቀዝ የሚለውን አየር ለመቀበል እየተዘጋጅን ነው። በዩናይትድ ስቴትስ አብዛኛዎቹ ትምህርት ቤቶች ተከፍተው ተማሪዎች የትምህርት ገበታቸውን ጀምረዋል። የዛሬዋን ዕለት በድጋሜ ላስታውሳችሁና ዕለተ ቅዳሜ ነሐሴ 25 2005 ሲሆን በኢትዮጵያውያኑ አቆጣጠር፣ በአውሮፓውያኑ አቆጣጠር ደግሞ ነሐሴ 31 2013 ነው። ዛሬ እንደ ኤሮፓውያኑ አቆጣጠር የዛሬዋ ቀን በታሪኳ አስመዝግባ ካሳለፈቻቸው ዋና ዋና ክንውኖች መካከል ጥቂቶቹን ብንመለከት፣ በ1957 ማሌዥያ ከእንግሊዝ ነፃነቷን ተቀናጀች። በ1991 ኪርጊስታን ከሶቪየት ዩኒየን ነጻ ወጥቻለሁ ብላ አወጀች። በ1997 በዛሬዋ ቀን ነው ልዕልት ዳያና እና ፍቅረኛዋ ዶዲ ፈረንሳይ አገር በመኪና አደጋ ሕይወታቸው ያለፈው። በዛሬዋ ቀን ከተወለደ ከተወለዱ የዓለማችን ታዋቂ ሰዎች መካከል እውቁ አሜሪካዊ ቀልደኛ ክሪስ ታከር ይገኝበታል። አርባ አመቱም የተከበራቸው ሙዚቃ ቃና አድማጮች፣ በዛሬው ፕሮግራም ለጆሮ የሚስማሙ ለስለስ ያሉ ሙዚቃዎችን ይዤላችሁ ቀርብ ያለሁ ሙዚቃ ነክ ዜናዎችም አሉኝ። መልካም ቆይታ ከሙዚቃ ቃና ጋር እንዲሆንላችሁ እየተመኘው ለዛሬ ስቱዲዮ ይዣቸው ከገባሁት ዜማዎች መካከል ክሩዝ የተሰኘውን ፍሎራይዳ ጆርጂያ ከኔሊ ጋር በመሆን የሚጫወቱን ዜማ አሰማችኋለሁ። Right out of the South Georgia water doll. oh good lord She had them long tail legs Couldn't help myself So I walked up and said well, Baby you a song I like a thing, but Don't change a thing. No way, you stay the same. my gosh I like soul that, all that. Head to toe, you call that. Tell a boy he call back. Send a text, they fall back. Cause I can see you got a thing for the fast life. So come on, shorty, let me show you what the fast life. Whipping across the border, Florida in the Georgia. Cause baby, you a song, and you make me wanna roll my. Roll my. Roll my. ፍሎሪዳ ጆርጂያ ከኔል ጋር በመሆኑ የተጫወተውን ክሩዝ የተሰኘውን ዜማ ነበር ያደመጥነው። የተከበራቸው ሙዚቃ ቀን አድማጮች፣ ለዛሬው ያስኳቸው ሙዚቃ ነክ ዜናዎች ስንገባ ድምፃዊ ማይሊ ሳይረስ ባለፈው እሁድ በኤምቲቪ የሙዚቃ ቪዲዮ የሽልማት ስነ ስርዓት ላይ ባደረገችው የሙዚቃ ትርኢት ሰሞኑን በቴሌቪዥን እና በሬዲዮ መነጋገሪያ ሆና ነው የሰነበተችው። ማይሊ ሮቢን ቴክ ከተባለ ድምፃዊ ጋር ስትጫዋት በመድረኩ ላይ ያሳየችው ቅብጥብጥ ያለ ያደናነስ ሁኔታ ነው መነጋገር ያደረጋት። ማይሊ ሃና ሞንታና በተባለ በቴሌቪዥን ፕሮግራም በመሪ ተዋ ተቃዋሚነት ትሰራ በነበረችበት ወቅት በተላበሰችው ገጸ ባህሪ ብዙ ታዳጊ ወጣቶች፣ በተለይም ሴት ወጣቶች በአራያነት ይከተሏት ነበር። ወደ ሙዚቃው ዓለምም ከገባች በኋላ እንደዚሁ የብዙዎችን አድናቆትንም አትርፋ ነበር። ባለፈው እሁድ ባሳየችው የሙዚቃ ትርኢት ግን የታየችው ያቺ የሃና ሞንታናዋ አረጋ ያለችው ማይሊ ሳይረስ ሳትሆን ሌላ ቅብጥብጥ ያለች ማይሊ ሳይረስ ነበረች። በዚህም ድርጊቱ አንዳንዶች በቃ አበቃላት ከአሁን በኋላ የእሷን ሙዚቃ የሚያዳምጥ የለም ሲሉ አንዳንዶች ደግሞ እድሜዋ ነው አሁን ሰሞኑን የ20 ዓመት ወጣት ስለሆነች የፈለገችውን ማድረግ ትችላለች ለቀቅ አድርጓት ሲሉ ይደመጣሉ። አንዳንድ ወላጆች ደግሞ አባቷን ቢሊ ሳይረስን ለገንዘብ ሲል በደንብ በሥነ ሥርዓት አላሳደጋትም እያሉ በመውቀስ ላይ ይገኛሉ። ያም ሆነ ይህ ግን ዊካንት ስቶፕ የተሰኘው ነጠላ ዜማዋ በአይቱንስ የሙዚቃ መሸጫ ድኅረ ገጽ ላይ በስምንተኛ ደረጃ ላይ የሚገኝ ሲሆን የሙዚቃዋ ቪዲዮም ደግሞ እዚያው አራተኛ ደረጃ ላይ ተቀምጧል። ማይሊ ባለፈው እሁድ ያሳየችው የመድረክ ላይ ድርጊት በሙያዋ ላይ ጉዳት ያምጣል ያመጣባት አባት ወደፊት የሚታይ ነው። አድማጮች፣ እስቲ በመቀጠል ዊ ካንት ስቶፕ የተሰኘውን የማይሌ ሳይረስን ዜማ አልጋብዛችሁና ወደ ቀሪዎቹ ሙዚቃ ነክ ዜናዎች እመልሳችኋለሁ። we came to have so much fun now hey, That somebody here hey, might get hey, some now hey, hey, hey. If you're not ready to go home Can I get a hell no? Cause we got Love, but we want, want to. to. It's our song, we can sing if we want, want to. to. It's my mouth, I can say what I want, want to. to. ዊ ካንት ስቶፕ የተሰኘውን የማይሊ ሳይረስን ዜማ ነበር ያዳመጥነው። ማይሊ ባለፈው እሁድ በኤምቲቪ ባሳየችው የሙዚቃ ትርኢት መነጋገሪያ ሆና ነው የሰነበተችው። ከሙዚቃው መድረክ ጠፍቶ የነበረው ራፐር ኤሚነም ወደ መድረኩ ብቅ ብሏል። ኤሚነም ድምፁን አጥፍቶ የነበረው አዲስ አልበም ለማውጣት ዝግጅት ላይ ስለነበረ እንደሆነ ታውቋል። ራፐሩ ዘ ማርሻል ማተርስ ኤልፒ ቱ በምህጻረ ቃል ኤምኤምኤልፒ ቱ ብሎ የሰየመውን ስምንተኛ የሆነውን የስቱዲዮ አልበሙን የፊታችን የህዳር ወር መግቢያ አካባቢ በገበያ ላይ ለመዋል ዝግጅቱን አጠናቋል። የፎርብ መጽሄት መጽሔት ዘንድሮ ከበርቴ ያላቸውን የሆሊዉድ ሰዎችን ስም ዝርዝር ይፋ አድርጓል። በዚህም መሰረት ታዋቂው አሜሪካ የፖፕ ድምፃዊ ማዶና በዚህ ዓመት ብቻ 125 ሚሊዮን ዶላር ወደ ባንኳ በማስገባት የዘንድሮ የሆሊዉድ አንደኛ ከበርቴ ይሆናለች። የአራት ልጆች እናት የሆነችው የ55 ዓመቷ ማዶና አብዛኛውን ገቢዋን ያገኘችው ከአልበም ሽያጭ ሳይሆን በተለያዩ አገሮች እየተዘዋወረች ባሳየችው የሙዚቃ ትርኢትም እንደሆነ ታውቋል። ከማዶና በመቀጠል ሁለተኝነትን ደረጃ የያዘው ከበርቴ ታዋቂ ፊልም ዳይሬክተር ስቲቨን ስፒልበርግ ነው። ጠቅላላ ገቢው አንድ መቶ ሚሊየን፣ ፊፍቲ ሼድስ ኦፍ ግሬ የተሰኘውን መጽሐፍ ደራሲ ኢኤል ጄምስ፣ ኤክስ ፋክተር በተሰኘው የቴሌቪዥን የዘፈን ውድድር በዳኝነት የሚሰራው ሳይመን ካውል እና የሬዲዮና የቴሌቪዥን ፕሮግራም አስተናጋጅ የሆነ ሆዋርድ ስተርን፣ እነዚህ ሶስቱ በዘጠና አምስት ሚሊየን የአመት ገቢ የሶስተኝነትን ደረጃ ይዘዋል። ዘለል ዘለል እያልን ብንመለከት ደግሞ ታዋቂዋ የቴሌቪዥን ፕሮግራም አዘጋጅ ኦፕራ ዊንፍሪ ሰባ ሰባት ሚሊዮን ዶላር በማስገባት የሰባተኝነትን ደረጃ የያዘች ሲሆን ሌዲ ጋጋ የአስረኛ ደረጃን ይዛለች። የተከበረችው ሙዚቃ ቀን አድማጮች ሴስዚ አካባቢ ከማዶና ምርጥ ዜማዎች መካከል ጌሚ ዩርላብን የተሰኘውን ዜማውን ልጋብዛችሁ። ኒኪ ሚናጅ ነች አብራት የተጫወተችው You gotta step into my world የሚዩር ላብን ነው የተሰኘውን የማዶናን ዜማ ነበር ያደመጥነው። አብራት የተጫወተችው ኔኪ ሚናጅ ነበረች። አድማጮች እያድምጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የዕለተ ቅዳሜን የሙዚቃ ቃናን ፕሮግራም ነው። እኔም ስቱዲዮ አስራ አራት ከማይክሮፎኑ ፊት ለፊት ደሳለኝ መኮንን ነኝ። አስተያየቶቻችሁ አይለዩን። ጻፉልን፣ ደውሉልን። የስልክ ቁጥራችን 2022059942 ሲሆን ለአማርኛው ክፍል መልእክት ስትተው የውስጥ ቁጥራችን 14 መሆኑን አትዘንጉ። ኢሜል ስታደርጉልን ደግሞ የኢሜል አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ወይንም ቃና ደስ አት ቪኦኤ ኒውስ ዳት ካም ቃና ደስ ኪውኤ ንኤ ዲኤስ አት ቪኦኤ ኒውስ ዳት ካም ብላችሁ ኢሜል ብታደርጉልን ይደርሰናል። በፖስታ ደብዳቤ ያሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና ቮይስ ኦፍ አሜሪካ አምሃሪክ ሰርቪስ ዋሽንግተን ዲሲ 20237 ዩስኤ ብላችሁ ብትጽፉልን ይደርሰናል። የፖስት አድራሻችንን እንደገና ልድገምላችሁ። ለሙዚቃ ቃና ቮይስ ኦፍ አሜሪካ አምሃሪክ ሰርቪስ ዋሽንግተን ዲሲ ሰባት ዩኤስኤ ብላችሁ ብትጽፉልን ይደርሰናል። ስለዚህ ጻፉልን፣ ደውሉልን አስተያየቶቻችሁን በደስታ ተቀብለን ነው የምናስተናግደው። ወደ ፌስቡክም ገባ ብላችሁ ቃና ደስ ብላችሁ ፈለግ ፈለግ ብታደርጉን በፌስቡክም ላይ ታገኙናላችሁ። እስቲ ወደ ሙዚቃችን እንመለስ ቤስት ሶንግ ኤቨር የተሰኘውን የዋን ዳይሬክሽንን ዜማ ነበር ያደመጥነው። የዋን ዳይሬክሽን ዚስ ኢዛስ የተሰኘው ፊልማቸው በትላንትናው እለት በየፊልም ቤቶቹ እዚህ ዩናይት ስቴትስ ለይታ ቀርቧል። የተከበራቸው የሙዚቃ ቀረ አድማጮች ወደ የአሜሪካን የቢልቦርድ ሰንጠረዥ ልውሰዳችሁ እና በዚህ ሳምንት አዳዲስ ከወጡት አልበሞች መካከል በሽያጭ ከአንደኛ እስከ ሶስተኛ የወጡትን እንመልከት። ክራሽ ማይ ፓርቲ የተሰኘው የሉክ ብራይን አልበም በዚህ ሳምንት መቶ ሀምሳ ዘጠኝ ሺ ቅጅን በመሸጥ የአንደኝነትን ደረጃ ሲይዝ፣ ፓራዳይስ ፓርቲ የተሰኘው የጆን ሜየር አልበም መቶ አርባ አራት ሺ ቅጂም በመሸጥ የሁለተኝነትን ደረጃ የያዘ ሲሆን ስሪ ኪንግስ የተሰኘው የቲጂቲ አልበም ሰባ ስድስት ሺህ ቅጂም በመሸጥ የሶስተኝነትን ደረጃ ይዘዋል። ወደ ነጠላ ዜማዎች ገባ ብለን ደግሞ ከመቶቹ ምርጥ ዜማዎች መካከል ከአንደኛ እስከ ሶስተኛ የወጡትን ብንመለከትና ከሶስተኛው ደረጃ ብንጀምር ዜማውን ቀደም ብላችሁ ሰምታችሁታል። ዊ ካንት ስቶፕ የተሰኘው የማይሊ ሳይረስ ዜማ ነው በዚህ ሳምንት የሶስተኝነትን ደረጃ የያዘው። የሁለተኝነትን ደረጃ የያዘው ዜማ ደግሞ I ሮር የተሰኘው የኬቲ ፔሪ ዜማ ነው በዚህ ሳምንት የሁለተኝነትን ደረጃ የያዘው። ወደ ሳምንቱ ምርጥ አንደኛ ዜማ ስንገባ ብለርድ ላይንስ የተሰኘው የሮቢን ቲክ ዜማ ነው በዚህ ሳምንት የአንደኝነትን ደረጃ የያዘው። አድማጮች፣ እስቲ በመቀጠል ይህንኑ የሳምንቱን ምርጥ አንደኛ ዜማ ላሰማችሁ ብለርድ ላይንስ። Ain't bad So hit me up When you pass through i give you something Bigger than the tattoo Swag on them Even when you're dragging የአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል የአንደኝነትን ደረጃ ይዞ የነበረውን ብለርድ ላይንስ የተሰኘውን ዜማ ነው ያዳመጥነው። የተከበራችሁ የሙዚቃ ቃድ አድማጮች፣ ፊት ለፊት ያለው የግርግዳ ሰዓት ደሳለኝ ሰዓትህ እየተገባደደ ነው እያለኝ ነው። ለዛሬ የምሰናበታችሁ ሊዮና ሉዊስ በተጫወተችው በሊዲንግ ላቭ በተሰኘ ዜማ ይሆናል። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንብት። ደሳለኝ ለኝ መኮንን ነኝ በእኔ በኩል ቻው Closed off from love, I didn't need the pain. Once or twice was enough, and it was all in vain. Time starts to pass before you know it, you're frozen. Ooh. But something happened for the very first time with you. My heart melted to the. Around thinking I'm going crazy. Ooh, yeah. But I don't care what they say. I'm in love with you. They try to pull me away, but they don't know the truth. My heart's crippled by the pain, that I keep on closing. You cut me open and